ጋቢና ቪኤ ከአሜሪካ ድምጽ ዋሽንግተን ዲሲ የሐሙስ ምሽት ሚያዚያ 272014 ዓ ም መሰናደውን ጀመረ። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። ቴክኖሎጂስ ስበት ቴክኖሎጂስ አማርኛ መጽሐፍትን በድምፅና በጽሑፍ በድረገጽ ላይ እንዲገኙ ማድረግ አስችሏል። ህይወትም ምሳው፣ አጽሁፍ፣ ፍትፋቂ እና ማታ ማታ ይገኛሉ። የወጣትም ከወጣቶቹ ደግሞ እንደና ይህ አስታሁን የግጥም መድብል ርዕስ የለውም የሚለው በራሱ ድምፅ ተቀርጾ እሱም ይገኛል። የእኛ ፕላትፎርም ሰማችሁት። የመተግበሪያውን አጋር መስራች ላይኩን የልማን ነው የምሽቱ እንግዳችን አድርገናል። በሌላ በኩል ችግረኛና አካል ጉዳተኛ ሕጻናትን የሚረዱ መምህርትም እንግዳ አድርገናል። እኚህ መምህርት ማየት የተሳናቸው ናቸው፣ የምሽቱ እንግዳችን ናቸው። በተጨማሪም ደግሞ በኒውዮርክና በሎስ አንጀለስ የተካሄዱ የፋሽንና እንዲሁም ደግሞ የኮሜዲ ስነስርዓቶች ምን ይመስሉ እንደነበረ የምናስቃኛችው ይሆናል። ሌሎች ጥንቅሮችንም ይዘናል። ጥንቅሮቻችንን ከመጀመራችን በፊት በዛሬው እለት በኢትዮጵያ የአርበኞች የጀግኖች አርበኞች እለት ታስቦ ውለዋል። እኛም እንኳን አደረሳችሁ ልንል እንወዳለን። መሰናዶን በመምራት ኤደን ገረመው፣ በምስልና ድምፅ ምህንድስናው ንጉሱ ታምሬ፣ በማህበራዊ ሚዲያ እንዲሁም ደግሞ በዌብና ድረገጾቻችንን በመቆጣጠር ደግሞ አባየው ገበያው፣ በድምፅና በምስል ኤዲቲንጉ ደግሞ ግርማ ደገፋና ሲሳይ አብረውን ያመሻሉ። አብራችሁ እንድታመሹ በአክብሮት እየጋበዝን ወደ ዘገባ ዜናዎቻችን እንሻገራለን። የምሽቱ ቀዳሚ ያደረግነው ቱባ መጽሀፍትን ነው። ቱባ መጽሀፍት የወጣቶችን የንባብ ባህል ለማሳደግ ያለመ መተግበሪያ ነው። በእጅ ስልክ ላይ የሚጫነው ይሄ መተግበሪያ በድምጽ ሲተርኩ ያስደምጣል። አዳዲስ መጽሀፍትን በዲጂታል ቅጂም ያቀርባል። ስለ አገልግሎቱ የበለጠ ለማወቅ ሀብታሙ ስዩም የስበት ቴክኖሎጂስ አጋር መስራች ከሆነው ከለይኩን ይልማ ጋር ቆይታ አድርጓል። ቆይታቸው ቀጥሎ ይቀርባል። መጓቁላ አንቺ የተባረክሽ ምስጢራዊ ምድር ሶሪያዋ አባ አድሪል ቅዱሱን ቅርስና ቃል ኪዳን ቡራ ይዛለሽ ብሎ የተቀኘልሽ አፕሊኬሽን ያው ከሁለት ዓመት ተኩል በላይ የፈጀንበት ፕሮጀክት ነበረ። አሁን ላይ ከአንድ ወር አካባቢ በፊት ለገበያ ውለነዋል። ተቀዳሚ ዓላማው ምንድን ነው? ደራሲያንን በይበልጥ ተጠቃሚ ለማድረግ ማለት ነው። የተሻለ ሮያልቲ ክፍያ እንዲያገኙ እሱም በተጨማሪ ደግሞ በህትመት ወቅት የሚያጋጥማቸውን አንዳንድ መጉላላቶች እና የትራንስፓረንሲ ኢሹዎችን ለመቅረፍ ከዛም በተጨማሪ ደግሞ ተደራሲው በየትኛውም የሀገራችን ክፍል ሆኖ ለጊዜው መጽሐፍቶቹን ማግኘት እንዲችል ስለ ሀገርም በከተማ ውስጥ ና ያለ ማንኛውም ኢንተርኔትና ስማርትፎን ያለው ሰው መጽሐፍትን በኢቡክና ትረካ ወይም በኦዲዮ ቡክ ሌላው ዓለም ላይ እንዳለው እኛም ሀገር የኛ ሀገር ድርሰቶች በዛ መልኩ እንዲሰራጩ ነው እየሰራን የምንገኘው። በአሁኑ ሰዓት ምን ያክል መጽሐፍት በእናንተ ቋት ውስጥ ይገኛል? በድምጽ የተሰረኩት ምን ያክል ናቸው? እንዲሁ ደግሞ ለንባብ የቀረቡት ምን ያክል ናቸው? ወደ ሃምሳ የሚጠጉ መጽሐፍት ነው አሁን ለጊዜው አፕሎድ ያደረግነው፣ ፕሮዳክሽን ላይ ያሉ ሌሎችም ይኖራሉ። ኦዲዮቡክ ደረጃ ወደ አስር የሚጠጉ ይመስለኛል ካልተሳሳቱ ኤግዛክት ቁጥሩን አላውቀውም። ኦልሬዲ ፕሮዳክሽን ላይ ያሉም ስላሉ ምን ያህሎቹ ወደ ሲስተም አፕሎድ እንደተደረጉ ለጊዜው ትክክለኛውን ቁጥር አላውቀውም ግን ሀምሳ አካባቢ የሚሆኑ መጽሐፍት እንዳሉን አውቃለሁ። ያው ከወጣት እስከ አንጋፋ ደራሲያንን አካተን እነ ዶክተር አለማየሁ ዋሴ እመጓ ገብቷል። የዶክተር እንዳለጌታ ከበደ ኬርሻዶ፣ የመኝታ ቤት ሚስጥሮች አሉ። ሌሎችም አፕሎድ ያልተደረጉ ፕሮዳክሽን ላይ ያሉ ይገኛሉ የህይወት ምሻው አርቾ ፍቅፋቂ እና ማታ ማታ ይገኛሉ። የወጣትም ከወጣቶቹ ደግሞ እንደና ኢያስ ሽታሁን የግጥም መድብሉ ርዕስ የለውም የሚለው በራሱ ድምፅ ተቀርቆ እሱም ይገኛል የእኛ ፕላትፎርም ሌሎቹም አሉ። ያው እንግዲህ ያስታወስኳቸው እነዚህ ነው። በእናንተ አውታር ላይ የሚቀርቡ መጽሐፍትን የምትመርጡበት መስፈርት አላችሁ ወይንስ ማንም የሚያሳተመ ሰው ወይም በድምጽ ማቅረብ የሚችል ሰው ስራዎቹን ማቅረብ ይችላል? ለጊዜው እኛ ነን ወደ ደራሲዎቹ እየሄድን ኮንታክት እያደረግናቸው የነበረው ገና ወደ ገበያም ስላልወጣን የእኛንም ኤግዚስተንስ አብዛኛዎቹ ስለማያውቁ እንደዛ ነበረ አሁን ላይ ግን ራሱ ደራሲዎችም ኮንታክት እያደረጉን ይገኛሉ ከዚህ በፊት በህትመት የወጣ መጽሐፍ ነው ለጊዜው የምንቀበለው ከእነሱ ጋር ከዛ የዲጂታል ፐብሊሽንግ መብቱን እንወስድና ኢቡኩን ወደ ራሳችን ፋይል ፎርማት ቀይረን ሚስጥራዊነት ተጠብቆ ኢንክሪፕትድ ሆኖ እኛ ሲስተም ላይ ይገባል ማለት ነው ማንም ሰው ሰርቆ በተለያዩ ሶሻል ሚዲያዎችም በምንም ማጋራት እንዳይችል ስታንዳርዱን ጠብቆ ነው የተሰራው። ኦዲዮ ቡኮቹም በዛው መልኩ ደግሞ በራሳችን ስቱዲዮ ፕሮዳክሽናቸውን ራሳችን ኮስቱም ከበር እናደረግና እነሱንም መጽሐፎቹን በዛ መልኩ እናወጣለን ማለት ነው። ጊዜው እንደዛ ነው ያለው። ይሄ የእናንተ አገልግሎት ኢትዮጵያ ውስጥ የንባብ ባህልን በማሳደግ ረገድ ወጣቶች ወደ ንባብ ወደ መጽሐፍት ፊታቸውን እንዲያዞሩ በማድረግ ረገድ ምን አይነት ጠቀሜታ ይኖረዋል ታስባላችሁ? በጣም ላቅ ያለ ሚና ይኖረዋል። አሁን ላይ እንግዲህ ያው እኛ ወደ ገበያው ከመግባታችንን በፊት ማርኬት ሪሰርች ስናረግ ነበረ። ዩኒቨርሲቲ አካባቢ ያለውም ሰው የመጽሐፍቶች መወደድ፣ የዋጋቸው የፕሪንቲንግ ኮስት ከፍ ማለት መጽሐፍቶች ዋጋቸውን ከፍ የሚያደርገው ንባብ ላይ ትኩረት እንዳይሰጥ እያደረገው ነው። አሁን ላይ ደግሞ ቴክኖሎጂ ስላለ አረኛው ሰው ስልኩ ላይ ነው የሚገኘውና ወደ ክፍለ ሀገርም መጽሐፉንም ማሰራጨት ስለማይቻል እኛ ሀገር ባለው ሎጂስቲክስ መጽሐፎች ብዛት ወደ ክፍለ ሀገርም ስለማይደረሱ ክፍለ ሀገር ላለውም ሰው፣ እዚህም ከተማ ያለው ሰው ደግሞ በተመጣጣኝ ዋጋ መጽሐፍቶችን እንዲያገኝ ያደርጋል። ንባብ ባህልንም በእርግጠኝነት ያው ከነበረበት የሆነ ያለ እርምጃዎች ከፍ እናደረጋለን እናሻሽላለን ብለን ነው እየሰራ ያለ። እንደዚህ ያለው አገልግሎት በሌሎች ሀገራት በተለይ በምዕራባውያን፣ በአውሮፓውያን ሀገራት እንዲሁም ደግሞ በተወሰኑ አፍሪካ ሀገራት ውስጥ የተስፋፋና ብዙ ሰዎችም የሚጠቀሙበት ነው። ኢትዮጵያ ውስጥ ከሞላ ጎደል አዲስ ይመስለኛል። ማለት ከዚህ በፊት የተጀመሩ አገልግሎቶች ነበሩ፣ ብዙም አልገፉም፣ ብዙም አልተስፋፉም። ይገጥመናል ብላ የምታስቡት ተግዳሮት ምንድን ነው? በምንስ መንገድ ልትፈቱ ታስባቸዋል? ያው አንድ ተግዳሮት ሆኖብን የነበረው ያው ደራሲዎች እንዴት ነው ይሄ ሲስተም የሚሰራው የሚለውን እሱን ማሳየት ማሰረዳቱ ወኛን ሲስተም እንዲቀላቀሉ የማድረጉ መጀመሪያ ሰሙን ላይ ሲያጋጥመን የነበረ ተግዳሮት ነው። እሱንም ያው የድርጅቱን ፕሮፌሽናሊዝም እና አሰራራችንን ትራንስፓረንሲውን ካዩ በኋላ ያው ቅድም ያልኳቸው አንጋፋዎቹን ደራሲዎች ወጣቶቹም ሀሳቡን ወዶት ሀሳቡን ገዝተውት ከኛ ጋር እየሰሩ ይገኛሉ። እሱ ነበር እንደ ተግዳሮት እንዲያስቸገረን ያው ሁለት ደግሞ ያው የቴክኖሎጂ አዌርነሱ ትንሽ ስለሚያስቸገረኝ ሀገር ኢቨን ከሳይናፕ ጀምሮ በቀላሉ ሳይናፕ ማድረግ ኢሜል አድሬሳቸውን በስርዓት ማስገባት የማይችሉ አንዳንድ ዩዘሮች እያጋጠሙት ነው። አሁን ላይ ሱሱ ነው እያስቸገረን ያለው። እሱንም ሚቲጌት የምናደርግባቸውን መንገዶች ያው እየፈለግን እና መፍትሄዎችን ወዲያው ወዲያው ለመስጠት እየሞከረ ነው። የዚህ ዘመን ህልማችሁ ወይንም ግባችሁ ምንድን ነው? በጣም ጥሩ ያው አሁን ላይ ለጊዜው በሎካል ፔመንት ሲስተም ብቻ ነው የሚሰራው ሲስተማችን ያ ማለትም በኢትዮጵያ ንግድ ባንክ በአቢሲኒያ ባንክ እና በቴሌብር የዲጂታል ክፍያ አማራጮች ብቻ ነው ክፍያዎችን ተጠቃሚዎች መፈጸም የሚችሉት ከዚህ በኋላ ግን ወደ ኢንተርናሽናል ፔመንትም በውጭውም አለም ያለው ኢትዮጵያዊ ደግሞ እነዚህን አገልግሎቶች ማግኘት እንዲችሉ ለእነሱ ያው በተቻለን በ በቅርብ ጊዜ አቶሜሽኑን ሲስተም ለመዘርጋት እየሞከርን ነው። ከእሱም በተጨማሪ ያው አሁን ላይ ላይብረሪያችን አነስ ስለሚል እሱ ላይ እሱን የማዳበር እሱ የማስፋት ስራ ላይ እየሰራ እንገኛለን። ደራሲዎችም እኛን ኮንታክት ቢያደረጉን ሶሻል ሚዲያዎች ላይ ፕሬዘንት ነን። ቱባ ቡክስ በሚል ኢንስታግራም ላይ ያለን፣ ፌስቡክ ላይ፣ ትዊተር ላይ እንገኛለን። ቲክቶክም የሚጠቀም ሰው ካለ ሶሻል ሚዲያዎቻችን ላይ አክቲቭ ነን። ካልሆነም ኢሜል አድራሻችን ኮንታክት አት ቱባ ዶት ኢቲ ላይ ኢሜል ቢያደረጉልን እኛ አግኝተናቸው እንዴት ነው መስራት ያለብን አብረን የሚለውን ከእነሱ ጋር ተነጋግረን ላይብራሪያችንን ወደ ማስፋቱ ወደ እሱ እንሄዳለን። ያው እንግዲህ በተቻለን ጥሩ አይነት የእንዴት ነው ኢትዮጵያዊ ፕሮዳክት ሲባል ያለችዋን ስቴሪዮታይፕ አጥፍተን ጥሩ ነገር ጥራቹን የጠበቀ ነገር ዓለም አቀፍ ስታንዳርዱን የጠበቀ ነገር ይዘን መተናል። እሱን ደግሞ ለተደራሲው በስርዓቱ ለማድረስ እና በቀጣይ እንግዲህ ጥሩ ኢትዮጵያዊ መተግበሪያዎች ከሚባሉት አንዱ ለመሆነው እየሰራን የምንገኘው እጅግ በጣም አመሰግናለሁ። ላይኩን ቱባ ስለተሰኘው መጽሐፍት በድምፅ እየተተረኩ ስለሚቀርቡበት፣ እንዲሁም ደግሞ እንዲሁ ለንባብም ስለሚቀርቡበት አዲስ አገልግሎት ስለነገርከን በጣም አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ። መልካም ምሽት ይሁንልን። እሺ፣ እሺ፣ እናመሰግናለን። በጣም መልካም ጊዜ ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቬይ መሰናዶ ነው በመከታተል ላይ የምትገኙት አብራችሁን ስለሆናችሁ እናመሰግናለን። የሬዲዮ በቴሌቪዥን መሰናዶዎቻችንን ኢትዮ ሳት ላይ በሳተላይት ልታገኟቸው ትችላላችሁ። እንዲሁም አማሪክ ዶት ቪኦኤ ኒውስ ዶት ኮም ድረገጽ ላይ ልትከታተሉ ትችላላችሁ። የፌስቡክ ገጻችን ላይ ቪያ አማሪክ ብላችሁ ቬሪፋይድ በሆነው ገጽ ላይም እንድትከታተሉን በአክብሮት እንጋብዛለን። በተከታይ ደግሞ የምናልፈው ወደ መዝናኛው አለም ነው። በዚህ በዩናይትድ ስቴትስ በሳምንቱ የተለያዩ ትላልቅ መዝናኛ እና ና የፋሽን ድግሶች ተካሂደዋል። እነዚህ መሰናዶዎች እንዴት አለፉ የሚለውን ቀጥለን እንቃኛለን። የዩናይትድ ስቴትሱ ታዋቂ ኮሜዲያን ዴቭ ሻፔል ማክሰኞ ዕለት ምሽት በሆሊድ ሎስ አንጀለስ መድረክ እየመራ ባለበት ወቅት ከተመልካች ጥቃት ሊደርስበት ችሏል። አንደኛው ተች በመድረክ ላይ በመውጣትና በመንደርደር የገጨው ሲሆን ጥቃት አድራሹ ወዲያውኑ በጸጥታ ኃይሎች ቁጥጥር ስር ሊውል ችሏል። እስካሁን ድረስም ኮሜዲያኑ በጥቃቱ ጉዳት ይድረስበት አይድረስበት የተገለጸ ነገር የለም። የሆሊድ ጥቃቱ የተፈጸመበትና ሆሊድ ቦውል የተሰኘው ይኸው ዝግጅት ለሮይተርስ ጉዳዩ እየተመረመረ መሆኑን በመግለጽ ተጨማሪ አስተያየት ከመስጠት ተቆጥቧል። ዴቭ ሻፔል በእለቱ የነበረውን የኮሜዲ ስራውን የቀጠለ ሲሆን እሱን ተከትሎ ተመልካቾችን ለማዝናናት የገባውና ከወር በፊት በኦስካር የሽልማት ስነ ስርዓት ላይ ጥፊን የቀመሰው ኮሜዲያን ክሪስ ሮክ ሰውየው ዊል ስሚዝ ነበር እንዴ ሲል ቀልዷል። ዴቭ ሻፔል እና ክሪስ ሮክ ኔትፍሊክስ ኢዘ ጆክ የተሰኘ ለ11 ቀናት የሚቆይ የኮሜዲ ፌስቲቫል ትዕይንት እያዘጋጁ ይገኛሉ። የሎስ አንጀለስ ፖሊስም ጥቃት አድራሹ በውስጡ ጩቤ ያለው ሐሰተኛ ሽጉጥ መሳይ መሳሪያ ይዞ ነበር ሲል አስታውቋል። ሌላው በዚህ ሳምንት የተካሄደው ነገር ደግሞ በዩናይትድ ስቴትስ ሜትጋላ የተሰኘውና የአልባሳት ትዕይንት የታየበት የራት ግብዣ ነው። ይሄ ትዕይንት በኒውዮርክ ከተማ ማንሃትን ተካሂዷል። ይሄ መርሃ ግብር በተለያዩ የመዝናኛ የሙያ ዘርፎች ውስጥ ያሉ ዝነኞች የሚሳትፉበት ሲሆን በታዋቂው የፋሽን መጽሔት በቮግ አማካኝነት የሚዘጋጅ ነው። መርሃ ግብሩ የዓመቱ የፋሽን ኤግዚቢሽንም የሚከፈትበት ሲሆን በየዓመቱ ከሚገኘው ገቢም ለአልባሳት ሚውዚየሙ እና ለሌሎች የረድኤት ተግባራት ገቢ ይደረጋል ይሆናል። በዚህ ዓመትም በመቶዎች የሚቆጠሩ ኤሊስ ደርስ የተሰኙና ታዋቂ ግለሰቦች እጅግ በተዋቡና ታዋቂ የሆኑ የዓለም አቀፍ ዲዛይነሮች የእጅ ጥበብ የታየባቸው አልባሳቶች ተውቦ ታይተዋል። በዋናነትም ይሄ መሰናዶ የአልባሳት ማሳያ ተብሎ ይወሰዳል። እንደ ኤሮፓያን አቆጣጠር በ2020 ዓ ም የኮሮና ቫይረስ ወረርሽኝ የተነሳ ለአንድ ዓመት ያህል የተስተጓጎለ ሲሆን ባለፈው አመት ሊቀጠል ችሏል። በዘንድሮ መሰናዶ በሙዚቃ፣ በፊልም፣ በፋሽን፣ በስፖርትና በሌሎች የመዝናኛና የሚያቀብሉ አራት መቶ የሚሆኑ ታዋቂ ግለሰቦች ተሳትፎበታል። ባለፈው አመት የኒውዮርኳ አነጋጋሪ የፖለቲካ ሰው አሌግዛንድሪያ ኦካዚዮ ኮርቴዚ ሀብታሞቹን እንቅረጥ የሚል ቀሚስ ለብሳ ከመጣች በኋላ የዚህ መሰናዶ መግቢያ ዋጋ ከ35 ዶላር ወደ 300 ዶላር ከፍ ሊል ችሏል። በየአመቱ እጅግ ብዙ ታዋቂ ግለሰቦች የሚጠሩ ሲሆን የዚህ መሰናዶ አዘጋጅና የፋሽን አለቃና ጠባቂ ተደርጋ የሚተወሰደው የቮግ መጽሔት የዘመናት ኤዲተር አና ሆና ዊንቶር በሚሊዮን የሚቆጠሩ ዶላሮችን ልታሰባስብ ችላለች። ባለፈው አመት በተደረገው የገቢ ማሰባሰቢያ አስራ ስድስት ነጥብ አራት ሚሊዮን ዶላር ሊሰበሰብ መቻሉ ታውቋል። በዘንድሮና በሰኞ ዕለቱ መርሃ ገብሩ ላይም ትውልድ የኢትዮጵያውያኑ ታዋቂ ግለሰቦች ማያ ሀይሌና ማርከስ ሳሙኤልሰን የታደሙ ሲሆን በእለቱ ማያ ሀይሌ የኢትዮጵያዊቷን ዲዛይነር የማፊ ማፊን ልብስ ለብሳ ተኝታለች። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች የቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቱብ ገጾቻችን ተሰናድተዋል። ሀሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በሁለት ዜሮ 0912276979 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ መሰናዷችን ይቀጥላል። በጋና ልውጥ የቡና ዘርና አዳዲስ የአስተራረስ ልማዶች ሀገሪቱ በቡና ምርት ላይ ወጥ የሆነ እድገት እንድታሳይ እየረዷትና እያገዟት ይገኛሉ። እየተቀዛቀዘ የነበረው የቡና ዘርፍ በማንሰራራቱ ረገድ አርሶ አደሮች የመሪነትን ሚና እየተጫወቱ ይገኛሉ። የሴናኑ ቶርድን ዘገባ ሀብታሙ ስዩም እንደሚከተለው ያቀርብልናል። በጋና በሚገኘው የካካኦ ኢንስቲቱት ውስጥ ተመራማሪዎች በእጅጉ ተስፋ የተጣለባቸው ሁለት አዳዲስ የቡና ዘሮችን መፍጠራቸውን ይፋ አድርገዋል። አብርሃም ኪፐርቲ ቡና በማዳቀል ዘርፍ የተሰማሩ የኢንስቲቱቱ ባለሙያ ናቸው። እጅጉ ምርታማ ናቸው። ተባይ በሽታንና የእርጥበት እጥረትን ይቋቋማሉ። ተቀርተው ሲቀርቡም ግሩም ጥራት አላቸው። በጣም ጥሩ ጣዕም አላቸው። ሚዎች አዳዲሶቹ ዘሮች በናይ ቡና ኢንዱስትሪ ውስጥ እያበቡ እንደሆነ ሴቶችም ዘርፉን በማስፋፋት ረገድ ትልቅ ሚና እየተጫወቱ ስለመሆናቸው ይናገራሉ። ኢንዱስትሪውን ጠቋሚ መዛግብት የሴት ቡና አብቃዮች ቁጥር ባለፉት አምስት ዓመታት በ22 በመቶ ማደጉን ያሳያሉ። አብቃዮች አዲሶቹ ዘሮች በልዩ ሁኔታ ከጋና ስነ ምህዳራዊ ሁኔታ ጋር የተስማሙ እንደሆነና ጥሩ ምርት እንደሚያስገኙ ይገልጻሉ። ኤሚቤዝ አኩ ኩዋንሰን ቡና ብቃይ ናት። ለእኛ ለሴቶቹ ገበሬዎች በተለይ ካለ ብዙ ድካም ቡና ለማምረት ያስችለናል። በዚህ ሰዓት የሚያዩት ልፋት አነስተኛ ነው። የቡና አምራች ተቋማት ብዛትም እየጨመረ ነው። ወደ ውጭ ሀገራት የሚላከውን የጥሬ ቡና መጠን ቀንሶታል። ማይክል አውስማኑ በቡና ጉዳይ ተመራማሪ ናቸው። በርካታ ቡና ቆልተው የሚያቀርቡ ወደ ዘርፉ ገብቷል። እኒህ የንግድ ተቋማቸው በመስፋፋታቸው ጥሬ ቡና ወደ ሌላ ሀገር የማይላክበት ደረጃ ላይ ተቃርቧል። ምርቱ ባይቀንስም ወደ ውጭ ሀገራት የሚላከው ግን ዝቅ ብሏል። የዘርፉ ተመራማሪዎች እንደሚሉት ከአዳዲሶቹ ቡና ቆልተው ከሚያቀርቡ ተቋማት መካከል አስራ አምስቱ የሴቶች ንብረት ናቸው። እነዚህ ሴቶች ወደ ውጭ ሀገር ከሚልኩ ነጋዴዎች ይልቅ ጥሬ ቡና ለመግዛት ለገበሬዎች የተሻለ ክፍያ ይፈጽማሉ። ኤሚቤዝ አኩኳንሰን የጋና ቅመሞችና ጣዕሞችን በምርቶቿ ውስጥ ትጠቀማለች። ከዚያም በሀገር ውስጥ ገበያ ወይንም በአሜሪካና በአውሮፓ ጨምሮ በውጭ ሀገራት ለሽያጭ ታቀርባቸዋለች። የቡናው ባህል እያደገ መሆኑን ማየት ይቻላል። ሰዎች የዓለም አቀፍ ገበያ እድል ስላገኙ ጉዞዎችን ያደርጋሉ። ቡናን እየሞከሩ እየቀመሱ ጠቀሜታውን በእጅጉ እየተረዱት መጥተዋል። በጋና ለውጥ የመምጣቱ ነገር ለእኔ አይቀሬ ነው። እኛም ባለም አቀፍ የቡና ኢንዱስትሪ ውስጥ ለውጥ የምናመጣበት አቋም ላይ መገኘታችን ጠቀሜታ አለው። የጋና መንግስት ፍላጎት የቡና ምርቶች ሀገሪቱ ከካካዎ ከምታገኘው ገቢ ጋር የሚስተካከል አሊያም የሚበልጥ ገቢ እንዲያስገኙ ማድረግ ነው። ወደ ተከታዩ ዘገባ እንሻገር። መምህርት በላይነሽ ሲሳይ በጎንደር ከተማ አዘዙ አጼ ፋሲል ትምህርት ቤት ውስጥ አስተማሪ ናቸው። ማየት የተሳናቸውም ናቸው። ከዚህ በተጨማሪም የኢትዮጵያ ሴት አካል ጉዳተኞች ማህበር ጎንደር ቅርንጫፍ ሰብሳቢም ሲሆኑ በሚኖሩበት አካባቢ በግላቸው በሚያደርጓቸው እንቅስቃሴዎች እጅግ ብዙ ሕጻናት ወደ ትምህርት ቤት እንዲደርሱ እያደረጉ ይገኛሉ። እኚህን መምህርትና ከሳቸው አገልግሎት የሚያገኙ ወላጆችን አነጋግሬ ተከታዩን ዘገባ አሰናደቻለሁ። ቀጥሎ ይቀርባል። ወይዘሮ በላይነሽ ሲሳይ በጎንደር ከተማ አዘዞ አጼ ፋሲል ትምህርት ቤት መምህርት ናቸው። ገና በለጋ ዕድሜያቸው የአይን ብርሃናቸውን ያጡት መምህርት በላይነሽ የልጅነት ጊዜያቸው ከባድን ነበረ። እንዲህ ያስታውሱታል። እኔ የተወለድኩት ደቡብ ጎንደር ንፋስ መውጫ ወይም ገጠር ከተማናት ጋንጋ ገብርኤል የምትባል ነው እና አይኔ የጠፋብኝ በአምስት ዓመቴ ነው። ውጭ ስንጫወት አምስት ልጆች ባንድ ላይ እየተጫወኑ ሳለ ድንገት የፀሐይ ነፀብራቅ መቶ መጥቶ አምስታችንም አይናችን ከጠፋ በኋላ ሌሎቹ ቤተሰቦቻቸው እኔ ግን እናቴ እስከ ባህር ዳር ድረስ ካመጣች በኋላ ጸዳ ድሮ ጸዳ ይባል ነበር። ሕክምና መጠቼ አይ የብሌን ስለተቃጠለ ትምህርት ቤት መግባት አለባት ብለው ዶክተሮች አማከሩ። ያው እናቴ ስታስገባኝ የአካባቢው ሰው አይነ ስውር ከመቼ ወዲህ ይማራል? ወንዱ ወደ ቤተክርስቲያን፣ ሴቱ ደግሞ ከቤት ወይም ለልመና ነው እና እንዴት ነው የምታስተምሪያት ብለው ለእናቴ ጫና ፈጠሩ። ሰበታን የተማርኩት ከተማርኩ በኋላ ሰበታ አውታር ብዙ ሞከረች። ለምን የአካባቢው ተጽዕኖ ሽጣታለች፣ እየለመነች ነው፣ ብዙ ብዙ ነገር አልዋት። እኔ ግን በምንም ታምር አልወጣም አልኳት። ስምንተኛ ሰባተኛ ስስ አወቁና፣ ያው ትምህርቴን ጨርሼ በባህር ዳር ዲፕሎማ፣ ከዛ ጎንደር ዩኒቨርሲቲ ዲግሬን ያስተማረኝ በዚህ አጋጣሚ ጎንደር ዩኒቨርሲቲ በነፃ ነው አሁንም ማስተር የሚያስተማረኝ ያለው ጎንደር ዩኒቨርሲቲ በነፃ ነው። እና የኔ ምኞት ምን ነበረ? አካል ጉዳተኞች በየቦታው አሁን የኔ ጓደኞች አራቱ እዛው ገጠር ቁጭ አርገዋቸው በረጅም እንጨት ስጦ እንዲጠብቁ ልጅ እንዲያዝሉ ወፍጮ እንዲፈጩ እያረጓቸው አሁን አራቱም በሕይወት የሉ እና እኔ አንድ በልጆ የተቀመጠ ነበር። አካል ጉዳተኞች፣ በተለይ ሴቶች፣ አይነ ስውራን እነዚህን ነገር ማውጣት አለብኝ ብዬ ከድሮ ጀምሬ በልቤ ውስጥ ይቀመጥ ነበር። መምህርት በላይነሽ በግላቸው እጅግ ብዙዎችን በመርዳት አብቅተዋል። ከብዙ በጥቂቱ እንዲ ይገልጻሉ። ስለዚህ ይሄ ነገር በጣም ስላንገፈገፈኝ የምችለውን ያክል አስገብቻለሁ። ወደ ትምህርት ቤት አራት ተማሪዎችን ቦርዲንግ ወደ አስር ምናምን አስር አስራ አንድ አካባቢ ደግሞ እድሜያቸው ከአስራ አንድ ዓመት በላይ መንግስት ያቋቋመዋል ዩ ፍላጎት ተብሎ እዛ እንዲማሩ አደርጋለሁ። እዚህ አካባቢ ጸዳ የሚባል አካባቢ ስራ ይዤ እንደመጣሁኝ ልጁ አይነት ስውር ነው ተደብቋል፣ እና ይቱ ጠላ ነው የምትሸጥ ሰው ነገረኝ። ሄድኩ ከቤቷ። ይሄ ልጅ ነገ ጠዋት ትልቅ ሰው ይሆናል። እኔ ተንሬ ነው። ስለዚህ ይሄ ልጅ ወስጅ ላስገባው አልኩኝ። ና ካቶሊክ የሚባል አለ፣ አሁን ቅዱስ ጊዮርጊስ የሚባል እዛ ገብቶ ተማረ። አሁን አቃቢ ህግ ሆኗል። አቶ እንዳለው ልንገረው ባለቤታቸውን በማህፀን ካንሰር ምክንያት አጥተዋል። እሷም እየሰራች እኔም እየሰራው ነበረ። አጋጣሚ ልማት ካንሰር ታመመችብኝ። እኔም ስትታመምብኝ ቦታዬን ንብረት ሸጬ እንትን አልኩኝ፣ አሳክምኩኝ። አሁን እሷ ስትሞትብኝ የሚረዳኝ አጣሁኝ። እነ ስራም እኔም ቀስራ ነበር የምሰራው ጠፋ። እየጠፋ በወቅታዊ በጦርነቱ ምክንያት በምናምን ምክንያት ስራ ጠፋ። እኔም ልጆችም ማሳደግ በሳጣ ባተምርበት አጣሁኝ

ልጆችን አጋጣሚ እንደ ድል ጉዳይ ሆኖ የያዘችልኝ እኔ እንጀራ እየጋገርኩኝ እኔ እንትን እየጋገርኩ እኔ ከቤት እያበሰልኩ አሁኑ ማሳድጋቸው ያለ ዚሳት መዳን ያ ፈጠሪ ስታትኝ ይኸው ሻንጣውን ገዝታ፣ ዩኒፎርምን ገዝታ፣ ደብተሩን ገዝታ፣ ጫማውን ገዝታ ይኸው እየረዳችልኝ ነው። በተመሳሳይ ወይዘሮ ለምለም ገብረ ጻድቅም የሟች ወንድማቸውን ልጆች ያሳድጋሉ። እነዚህን ህጻናት ማሳደግ አቅሙም የፋይናንሱም ሁሉ ነገር በቃ በጣም ጨለመብኝ። ቀኑ ሲጨለምብኝ መጥቼ እንዴት ላድርግ ብዬ ጨነቀኝ። በምን መልኩ ነው እነዚህ ልጆች አንደኛ ክፍል ማስገባቸው? እንዴት ላድርግ? ትምህርት ቤት መማር አለባቸው፣ ግን ሳስተምራቸው እንዴት ላድርግ ስላተ ያው ከዚህ ድርጅት ጋር አገናኘችኝ። ያው በየወሩ አንዳንድ ሺህ ብር ሁለት ሺህ ብር ትሰጣቸዋለች ይህን ይመስላል እንግዲህ ምህርት በላይነሽ። ይህን መሰል የደግነት ስራ ለመስራት ምንም አይነት ቋሚ የሆነ የገንዘብ ድጋፍ አያገኙም። እኔ ምንም ድርጅት የለኝም፣ ያለችኝን ደሞዝ። በዚሁ አጋጣሚ አንድ ታሪክ ልነግር እችላለሁ። እኔ እንፍራዝ የመጀመሪያ ተመርቄ ሲሄድ፣ እንፍራዝ የሚባል አካባቢ ያለ የገጠር ከተማ ነው እና እዛ እያስተማርኩ ሳለ እናት አባቷ፣ ወንድሟ፣ እህቶቿ በአራት ቀን ልዩነት ከዚህ ዓለም ተለዩባት። ይቺ ልጅ የት ጣሏት? መንገድ ላይ ጣሏት። ምክንያቱም ቤተሰቡ የአካባቢው ሰው ምንድን ነው፣ በአራት ቀን ልዩነት ቤተሰቦች ወይ ሞተው ብለው ፈሩ። ለምንድን ነው የህት ዓመት ልጅ መንገድ ላይ የምተኛ ብየ ሳለቅስ እስከ ፖሊሶች ፊት፣ አይ የሚቀርባት ጠፍቶ እኮ ነው፣ እኛ ምን ሞታለን ብለው እኮ ነው። ችግር የለም እኔ አልሞትም ስጡኝ ያልኳቸውና ተቀብዬ አሳደግኳት። አሁን ዲግሪ ሶስተኛ ተመርቃ ያው ሥራ አላገኘችም፣ ተመርቃለች። ግን እኔ አምስት ሳንቲም ከምንም አላገኘሁም። እኔ ከደሞዜ ብቻ ነው፣ በቃ ሳጣ እበደርለሁ። ምክንያቱም እኔ ዳቦ ቁርሴን በልቼ ከሆነ ምሳዬን ላልበላ እችላለሁ። አሁን በቤቴ ውስጥ ዘጠኝ ልጆች አሉ፣ እማሳድጋቸው አራት አሉ። መምህርት በላይነሽ ይበልጥ ወደ ገጠሪቱ ክፍሎች ዘልቀው በመግባት አካል ጉዳተኞችንና ችግረኛ ሕጻናትን ለመርዳት እንዲሁም ደግሞ ግንዛቤ ለመፍጠር ፍላጎት ቢኖራቸውም በአቅም ውስንነት ምክንያት መገደባቸውን ይናገራሉ። በኛ በሰሜን አካባቢ በጣም ያልተነካ ይሄን የምነግርሽ እዚህ ቅርብ ቅርብ ያለው ነው። አሁን በበየዳ የሚባል ጃናሞራ የሚባል ያልተነካ በጣም ብዙ አካል ጉዳተኞች፣ አይነ ስውሮች ያሉበት እዚያ አካባቢ አለ። አሁን እዛ አካባቢ መሄድ እፈልጋለሁ። ከሰው ጋር ነው የሚሄደው። ትራንስፖርት ያስፈልጋል፣ አልጋ ያስፈልጋል፣ ማደሪያ ያስፈልጋል። ለዛ ሁሉ የመክፈል አቅም የለኝም። ቅርብ ቅርብ ቦታ ከሆነ ግን ችግር የለውም እና ስለዚህ ለአካባቢው አካል ጉዳተኛ እኔ ምልክት ነኝ። እኔ ተምሬ ነው እዚህ የደረስኩት። መማር ይችላሉ ብዬ የተለያዩ ሰዎችንም ጥሩ ቦታ የደረሱትንም ወስጄ እንደ ምሳሌ መናገር ይችላለሁ። በላይነሲሳይ በግላቸው ለሚያደርጉት አበርክቶት በቅርቡ የኢትዮጵያ የሰብአዊ መብቶች ተሟጋቾች ከተሰኘው ድርጅት እውቅናና ሽልማትን አግኝተዋል። እሳቸውም በግላቸው የሚያደርጉትን ድጋፍ ለማስፋፋት ፈቃደኛ የሆኑ ወገኖች በሙሉ እንዲያገዟቸው ጥሪ ያቀርባሉ። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። እየተከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የምተላለፍላችሁን የጋቢና ቪ መሰናዶ ነው። የሚያዝያ 25 2014 ዓ.ም መሰናዷችን ይቀጥላል። በነገው ምሽት ግን እናስተዋውቃችሁ። በነገው ምሽት በውጭ ሀገራት የሚኖሩ ኢትዮጵያውያን በቴክኖሎጂ ዘርፍ ላይ እንዴት እንደሚሳተፉ በተመለከተ ውይይት እናደርጋለን። በዛ ላይ እንድትሳተፉ በአክብሮት እንጠይቃችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማሪክ ላይ ተውልን ደውለን ጥያቄዎቻችሁን አስተያየቶቻችሁን እንሰብስባለን። እንዲሁም ደግሞ መሰናዶውን በነገው ምሽት ልትከታተሉ ትችላላችሁ። ሀሳቡ በቴክኖሎጂ ዘርፍ የሚሳተፉ ኢትዮጵያውያንን ነው የምናወያየው፣ በቀጥታ የስልክ ጥሪ ማለት ነው። ጋብናቬ ይቀጥላል። በመቀጠል የምናልፈው ወደ ሙዚቃ ነው። ተመልካቾቻችን ስለነበረን መቆይታ እያመሰገንን የዕለቱ ጋቢና መሰናዶውን እዚህ ላይ ይፈጽመናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ መሀሪክ ላይ እንድታደርሱን በአክብሮት እንጋብዛለን። በነገው ምሽት በዚህ በዩናይትድ ስቴትስ የሚኖሩ ትውልድ ኢትዮጵያውያን በቴክኖሎጂ ዘርፍ ላይ እንዴት እንደሚሳተፉ በተመለከተ ውይይት እናደርጋለን። በቀጥታ የስልክ ጥሪ አስተያየትና ጥያቄዎቻችሁን እንዲሁ በፌስቡክ ገጻችን ላይ ተውልን ሳስተናግዳችሁ፣ ያምሸት ሄደን ገረመው፣ በምስልና ድምጽ ምህንድስናው ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ዘጋቢዎች ጋር በመሆን ነበር። ሰላም፣ ጤና ስጥልኝ ተናደሩ።